የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ጤና ስጥልኝ የጋቢና ቪኦኤ አድማጮች የዛሬ ዕለተ አርብ ግንቦት 7 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል በኮቪድ-19 ምክንያት ፕሮግራሞቻችንን የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ዘገባዎች መካከል ግንባታ ሲጠናቀቅ አንደኛው ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትክሪውን እያምርቶ እያምብቶ እየፈትሾ ወደ ላውንቺ ለመውሰድ ያግዛል። የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ናቸው። ኢትዮጵያ ከመጪው ሐምሌ ጀምሮ የሳተላይት መገጣጠሚያ ማዕከል በ50 ሚሊዮን ዩሮ ለመገንባት ዝግጅቷን አጠናቃለች። በምሽቱ ይደመጣል። በሌላ በኩል ወደ 30 የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ትላንት አመሻሹ ላይ ተለቋል። ተሳሰቡን፣ መረጋጋትን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል። የሙዚቃው ደራሲ አቀናባሪና አጃቢ ኢዮኤል መንግስቱ ነው። በምሽቱ እንግዳችን አድርገነዋል። ሌሎች መሰናዶዎችንም ይዘናል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ እናስተናግዳችኋለን። አብራችሁን ስለምታመሹ እያመሰገንን፣ በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታደምጡ ዘንድ ከሀብታም ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 3707 የላቦራቶሪ ምርመራ 15 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው ግለሰቦች ከ17 እስከ 38 ዓመት ዕድሜ ክልል ውስጥ የሚገኙ ወንዶች ናቸው ተብሏል። 8 ከአዲስ አበባ፣ ሁለት ከቤንሻንጉል ጉባ ለይቶ ማቆያ፣ አንድ ሰው ከአማራ ክልል መተማ ለይቶ ማቆያ፣ ቀሪዎች ሶስቱ ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ መሆናቸውም ተነግረዋል። ከነዚህ ውስጥ ሰባቱ የጉዞ ታሪክ ያላቸው ሰባት ግለሰቦች ደግሞ ደግሞ በበሽታው ከተያዘ ሰው ጋር ንክኬ ያላቸው ሲሆኑ አንድ ሰው ምንም አይነት የጉዞ ታሪክም ሆነ ንክኬ የሌለው ሆኖ ተገኝተዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 287 ደርሷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮቪድ-19 ክትባት በዚህ በያዝነው የጎረጎሳያኑ አመት መጨረሻ ላይ ይኖራል ብለው እንደሚተማመኑ ተናገሩ። የጅምላ ክትባት በፍጥነት ሊፈጸም እንደሚችልም ተናግረዋል። ስርጭቱም አብረው የሚከናውን ይመስለኛል። ለዚህ ምክንያቱ ደግሞ የጦር ኃይላችን ዝግጁ መሆኑ ነው ሲሉ ተናግረዋል። ትራምፕ ተጨማሪ ጉዳዮች በዛሬው ዕለት እንደሚብራሩም ይጠበቃል። የአሁኑ የፕሬዚደንቱ ትንበያ ግን ቀደም ብሎ በካፒታል ሂል ከተሰማው ምስክርነት ጋር የሚቃረን ነው። ተሰናባቹ የፌዴራል መንግስት ክትባት ኤጀንሲ ዳይሬክተር ዴሪክ ብራይት ክትባትን በብዛት ለማምረት መሆኑን ለማሰራጨት ዕቅድ እንደሌለ ለህግ አውጪዎች መናገራቸው ይታወሳል። ዘገባው የአሶሽየትድ ፕሬስ ነው። ባንግላዴሽ ውስጥ በሚገኘው ኮክስ ባዘር የተሰኘ የበርካታ የሮሂንጂያ ስደተኞች መጠለያ አንድ ስደተኛ የኮቪድ-19 ቫይረስ እንደተገኘበት ተነግረዋል። የአካባቢው ነዋሪ የሆነ ሌላ ሰውም በተመሳሳይ የኮቪድ-19 ቫይረስ ተገኝቶባቸዋል። የዓለም ጤና ድርጅት ቃል አቀባይ ካታሊን ቤርካሩ ለፈረንሳዊ የዜና አገልግሎት ኤኤፍፒ እንደተናገሩት አስቸኳይ የምርመራ ቡድን ወደ ስፍራው ተልኳል። ሁለቱም ግለሰቦች በለይቶ ማቆያ ውስጥ እንዲገቡም ተደርገዋል። ዶክተር ሻሚም ጃሃን የተሰኙ የህፃናት አድን ድርጅት የባንግላዴሽ ዳይሬክተር፣ አሁን ቫይረሱ በዓለም ግዙፍ በሆነው የስደተኞች ጣቢያ ዘልቋል። በሺዎች የሚቆጠሩ ሰዎች በኮቪድ-19 ምክንያት ሊሞቱ ይችላሉ የሚል እውናዊ ስጋትም እየተመለከትን ነው ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። የድሬዳዋ ከተማ አስተዳደር በከባድ ጭነት መኪኖችና አሽከርካሪዎች አማካኝነት የኮሮና ቫይረስ ከጎረቤት ሀገራት ወደ ኢትዮጵያ እንዳይገባና እንዳይሰራጭ እየሰራው ነው አለ ከተማው አስተዳደር የቢሮ ኃላፊ ወይዘሮ ለምለም በዛብህ በተለይ ለአሜሪካ ድምፅ እንዳስታወቁት መዳረሻቸውን ድሬዳዋ ያደረጉ 150 ከባድ መኪኖችና አሽከርካሪዎች በተለየ ማቆያ እንዲቆዩ ይደረጋል ብለዋል። ድሬዳዋን አቋርጠው ወደ መሀል ሀገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት ይሰጣቸዋል ሲሉ አክለዋል። አዲስ ቸኮል አነጋግሯቸዋል። እንደሚከተል ይሰማል። ባለፉት ሰባት ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው ስምንቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይም መረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዷ በኩል ነው የሚያልፉት። በአማካይ 150 ከባድ ተሽከርካሪዎች በየቀኑ ድሬዷን አቋርጠው ወደ ተለያዩ የሀገሪቱ አካባቢዎች ያልፋሉ። እነኚህም ተሽከርካሪዎችና አሽከርካሪዎቻቸው ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለመለንበዛ ይናገራሉ። እንግዲህ እነሱም ሾፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የእኛ የጤና ባለሙያዎች በጎ ፈቃደኞች፣ እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖቹን በማስቆም አንደኛ መጀመሪያ ሾፌሩ፣ ረዳቱ እጃቸውን እንዲታጠቡ ሁለተኛ የሙቀት ልኬት ይደረግላቸዋል። ትምህርት ይሰጣቸዋል። ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው፣ ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል፣ ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል፣ ራሳቸውንና ህብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸው ነገራቸው ና፣ በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነታና ሲወረድም ግን እንደዛው እንዳለ ሙሉን ዲስኢንፌክት ይደረጋል ማለት ነው። ርጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ ግማሾቹ ስ ብዙዎቹ ክሮስ አርገን ምንሄደ ይላሉ። ድሬዳዋ አይደለም ድስነሽ ናቸው። ድሬዳዋ ድስነሽ ናቸው የሆኑትንም ደግሞ አድቫይዝ አድርገን ነው የምሰራው። በየመሀሉ አጠራጣሪ ሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም ሆኖም እስከ ዛሬ አንድም አሽከርካሪ የኮሮና ቫይረስ እንዳልተገኝበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችልና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቁ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም መመርመር ይኖርብን አይኖርብን፣ አቅጣጫ ከላይ በጤና ጥበቃ የትራንስፖርት ሚኒስቴር የሚመለከታቸው አካላቶች እየተወያዩ ነው። ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በወጣልን አቅጣጫ መሰረት መመርመርም ካለብን እንመረምራለን የሚያርፉበትንም ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሪን ስራ ነው የምንሰራው። ግን ሙቀት ልኬታቸው ከፍ ያሉትን ግን እኛ አስተምረን ለይተናቸው ናሙና ወስደን መመራ ውጤታቸውን እናሳውቃቸዋለን። ድሬዳዋ ላይ በአማካይ መቶ ሀምሳ የሚሆን መኪና ያልፋል ይገባል። ከባድ መኪና እቃ የጫነ ነዳጅ ጫነ የተለያየ ነገር ማለት ነው። እነሱን ሁሉ አሁን ቅድም እንዳልኩ ሆቴል ማስመረጥ አለብን ወይ ምን ማድረግ አለብን የሚለው አቅጣጫ መውረድ አለበት። መጀመሪ ሁሉም ጋር ወጥ የሆነ አሰራር መዘርጋት አለበት እና እኛ እስከዛው ምንድነው ያደረግነው? እንዳል ድሬዳ ላይ ያሉ ሆቴሎች አልጋ ስንት እንዳላቸው እና ሂሳቡ ስንት እንደሆነ ለይተናል። ከቱሪዝም ጋር ተነጋግረን ሊስታቸውን ይዘናል። አሁን በቀጣይ እንግዲህ አቅጣጫው ሲወጣ መመሪያው ሲወጣ ምንድነው የምናደርገው? ይህንን እያሳየን እዛ ቦታ ላይ እኛ የጤና ባለሙያና የጸጥታውን ዘርፍም እንዲሁ ሰው አሎኬት አድርገን ሰዎቹን በቀጣይ ፎሎ ማድረግ ነው። ለጊዜው ግን የድሬዳዋ አስተዳደር ከአደጋ ስጋት ስራ አመራር ጋር በመተባበር ከጂቡቲ እልጭ ነው የሚያመጡ 150 ከባድ አሽከርካሪዎች በለይቶ ማቆያ እንዲቆዩ ይደረጋል ብለዋል። ሰሞኑን ለምሳሌ ከአደጋ ዝግጁነት ጋር ከአገራዊ ማለት ነው ከእነሱ ጋር ሰሞኑን ከወደብ ላይ እቃ ብዙ እቃ አንሱ ተብሏል እና ብዙ መኪናዎች ይመጣሉ በሚለው ተነጋግረን ቅድመ ዝግጅት አድርገናል። ለምሳሌ ራሳቸው ጫኝና አውራጆቹን የማስተማር ስራ መረጃ መስጠት፣ እንዴት ራሳቸው መጠበቅ እንዳለባቸው፣ ሰውነታቸውን እጃቸውን በደንብ መታጠብ እንዳለባቸው፣ ስራቸውን እንደጨረሱ ሲወጡ ሲገቡ፣ ከሾፌሮቹና ከረዳቶቻቸው ጋር ያለውን ግንኙነት ምን አይነት ማድረግ እንዳለባቸው ኦሪየንቴሽን ይሰጣቸዋል። እነሱ ደግሞ በራሳቸው መስሪያ ቤቱም ተዘጋጅቷል። ምንድነው የተዘጋጀው? አንደኛ ማረፊያ ቦታቸውን እዛው መኪናቸው ውስጥ እንዲያርፉ ማረፊያ ቦታቸውን ለይተውላቸዋል። ምግብ የሚመሉበትን ሻይ ቡና የሚጠጡበትን ለይተውላቸዋል። እንዲሁም ደግሞ ወደ ማረፊያ ቦታቸውና ወደ መመገቢያ ሲመጡ ቴምፕሬቸራቸውን ሙቀት ልኬት እንደሚያደርጉላቸው የሙቀት መለኪያም ገዝተዋል። ሰውም መድበዋል። እኛም ደግሞ ይህንን የሚከታተል አካል መድበናል። ስለዚህ ችን ቀጣይ ሶስት አራት ቀን የሹፌሮች ቁጥራቸው ሊበዛ ይችላል። ሁለተኛ ድሬዷ ላይ የሚያራግፉ ናቸው። ድሬዳዋ ላይ ሶስት ቀንም አራት ቀንም ሊቆዩ ይችላሉ። ነገር ግን ከመስሪያ ቤቱ የደረሰ መረጃ አራግፎ ቶሎ ሊወጡ ይችላሉ የሚል ነው። ግን ባሉበት ሰዓት ወደ ከተማው እንዳይወጡ እዛው ምግባቸውን የሚበሉበት፣ የሚያድሩበት፣ ሻይ ቡናቸውንም እዛው የሚሉበትን ሁኔታ መስሪያ ቤቱ ተዘጋጅቷል። እኔም ሄጄ ቪዚት አድርገዋለሁ። የሚያስፈልገውን ነገር ለይተናል። እኛም በበጎ ፈቃደኞች ጋር በመተባበር ማድረግ ያለብንን ማገዝ ያለብንን በሰውም ቴምፕሬቸር መለኪያውንም ቴርሞስካነሩ ማለት ነው እሱንም ተጨማሪ አድርገን እንዲሁም ደግሞ የማስተማሩንም ስራ አፍና ፍንጫቸውን እንዲሸፍኑ ማስክ እዛ ጋር በብዛት እንዲቀርብ አቅጣጫ አስቀምጠናል። ይህንንም እየተከታተልን በጋራ የምንሰራው ነው የሚሆነው ማለት ነው። በተመሳሳይ የፌዴራል ትራንስፖርት ባለስልጣን በቃሊቲ ጉምሩክ ጣቢያ የኮሮና ቫይረስ ምርመራ መጀመሩን አስታውቋል። ባለስልጣኑ በተሽከርካሪዎች ላይ የጸረ ተዋሳያን ርጭት ከመጀመርና የግንዛቤ ማስጨበጫ ትምህርት ከመስጠት ባሻገር ከግንቦት ሰባት ጀምሮ በአሽከርካሪዎች ላይም የኮሮና ቫይረስ ምርመራ እንደጀመረ ተናግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በቅርብ ጊዜ የመጀመሪያዋን ሳተላይት በቻይና እርዳታ ያመነጠቀችው ኢትዮጵያ አሁን ደግሞ ሙሉ ለሙሉ የሳተላይት ማዕከልን ለመገንባት ዝግጅቷን እያጠናቀቀች ነው። ይህ ማዕከል ከመጪው ሐምሌ ጀምሮ ግንባታ ይጀመራል ተብሎ ይጠበቃል። የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የግንባታ ቦታን ምርምርና የሰው ኃይልን ስልጠና በተመለከተ ተፈራርመዋል። ኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይን አነጋግሪያቸው ነበር። ስለ ስምምነቱ እንዲህ ያስረዳሉ። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ስፔስ ነክ ጉዳዮችን የሮ ስፔስን ሳተላይትን በሙሉ ማስተባበር የመምራት የማስተዳደር፣ የመቆጣጠር ኃላፊነት አለው። ስለዚህ የኢትዮጵያን ስፔስ ኢንዱስትሪና አቅሙ ለማሳደግ ቀደም ብሎ መንግስት የሰጠን አቅጣጫ አለ። የሳተላይት መገጣጠሚያና መፈተሻ ማዕከል እንዲገነባ ያን ለመገንባት የተለያየ ስራዎችን ስንሰራ ቆይተን ቦታ ጥናት አካሄደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመገንባት ትናንትና ያደረግነው ፊርማ ዩኒቨርሲቲ ግቢ ውስጥ ታውን ግራጅዌት ፕሮግራሙን፣ ሪሰርቹን አብሮ ለመስራት ከዩኒቨርሲቲ ጋር ነው የተፈራረምነው። ይህን የስፔስ ሳይንስ መገጣጠሚያ ለመገንባት ሰላሳ ወራት የሚወስድ ሲሆን በአጠቃላይም ወደ ሀምሳ ሚሊዮን ዩሮ እንደሚፈጅ ይጠበቃል። የገንዘብ ድጋፉ በአውሮፓ ኢንቨስትመንትና በፈረንሳይ መንግስት የሚካሄድ ነው። ዶክተር ሰለሞን በላይ ይህ ግንባታ ሲጠናቀቅ ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ ላሉ ሀገራትም እድገት ትልቅ ሚና ይጫወታል ይላሉ። ሰራ ብረት ነው ምትሰራው። ስለዚህ የፋይናንስ የሚሄደውም የአውሮፓ ኢንቨስትመንት ባንክና በፈረንሳይ መንግስት ነው። ግንባታ ሲጠናቀቅ አንደኛው ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትግሪውን እያምርቶ እየገንብቶ እየፈትሾ ሁሉ ነገር ቴስት ለማድረግ ለመሞከር ለመፈተሽ ከዛ ወደ መጨረሻ ላይ ወደ ላውንቺንግ ለመውሰድ ያግዛል። ሁለተኛ ደግሞ በርካታ ሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎችን አብሮ ይሰለጥናሉ አብሮ። ስለዚህ የሰው ሀይል ችግርን እንቀርፋለን ማለት ነው። በርካታ ኢትዮጵያውያን ደግሞ የእኛ ስታፍም ደግሞ እንደዚህ ሳይንቲስቶች ስልጠና ይሰለጥናሉ። ስለዚህ ወደ አንድ ሺህ ያክል እናሰለጥናል ብለናል። ስፔስ ኢንዱስትሪ ያለውን የሰው ሀይል ጥገኝነትን ለመውጣት ያግዛናል። ሌላኛው ካዝ ያለው ኢንዱስትሪውን እየፈትሸን ለማገዝ እጅግ በጣም ጠቀሜታ ከፍተኛ ነው። ስለዚህ አጠቃላይ ለምስራቅ አፍሪካ ትልቅ የሆነ ግብዓት ምክንያቱም ምስራቅ አፍሪካ ላይ ይሄ ፋሲሊቲ ስለሌለ ጎረቤት ሀገሮችም ቢሆን ሰርተው ቴስት ማድረግ ሳተላይት ለመስራትም ለመገንባትም ማኒፋክቸር ለማድረግም ያግዛል ማለት ነው። በኢትዮጵያውያን አቆጣጠር በ2015 ተገንብቶ እንደሚያልቅ የሚጠበቀው ይህ የሳተላይት ግንባታ ማዕከል ሰፊ የስራ እድል ከመፍጠሩም በተጨማሪ ለሀገሪቱ የተለያዩ ዘርፎች ትልቅ አስተዋጽኦ እንደሚያበረክትም ዶክተር ሰለሞን ይናገራሉ። ስፔስ ለሰላማዊ ጠቀሜታ ነው። ዓለም አቀፍ ግሪኪን የሚለው ይህ ስለዚህ አንደኛ፣ ለግብርና፣ ለውሃ ልማት፣ ለማዕድን ፍለጋ ለአካባቢ ጥበቃ ለቦርደር ኮንትሮል፣ ሰላማዊ በሆነ ህዝብና የቤት ቆጠራ እና ሌሎችም በጣም ሰፊ። ምክንያቱም በየጊዜው ኢትዮጵያ ሰፊ ሀገር ነች። ኢትዮጵያ ብዙ ህዝብ ያላት ነች። ስለዚህ ብዙ ሳተላይት ላውንች ማድረግ ይጠበቅብናል። ሳተላይት መድሜ ልክን አይኖርም። አንዱ የተወሰነ ጊዜ የሚያገለግል ሲሞት ሚጠቀም ሆን አለበት። ስለዚህ እነዚህ ስራዎችን ይሰራል እና ፕላስ ደግሞ ለስራ ፈጠራ ነው። ትልቅ ኢንዱስትሪ ነው። ትልቅ ገበያ ነው። ትልቅ ስራ ነው። ለአስራ ወራት እንደሚፈጅ የሚጠበቀው የሳተላይት ግንባታ ማዕከል ሲጠናቀቅ ትልቅ ሚና እንደሚጫወትም ይጠበቃል። ለአሜሪካ ድምፅ ቪዲዮ ኤደን ገርማው፣ ዋሽንግተን ዲሲ ማዳመጥ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢ አቤይ ነው የጠብታዛ ነው። ቀጣዩ ፕሮግራማችን ወደ ሰላሳ የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ትላንት አመሻሹ ላይ ተለቋል። የሙዚቃው ደራሲ አቀናባሪና አጃቢ እንዲሁም ምስሉን ያዘጋጀው ደግሞ ኢዮኤል መንግስቱ ነው። የያሬድ ሙዚቃ ትምህርት ቤት መምህር የሆነው ኢዮኤል ከሀብታሙ ስዩም ጋር ቅኔ ነው ሀገር ስለተሰኘው የትብብር ስራ ተጫዋቷል። ኢዮኤል በስራው ላይ ስለተሳተፉት ከያንያን በጥቂቱ ከሚያስተዋውቅበት ይጀምራል። ሙዚቃ ላይ ሀያ የሚሆኑ የመሳሪያ ተጫዋቾች የሙዚቃ መሳሪያ ተጫዋቾች አንጋፋና ወጣት እንዲሁም አስር የሚሆኑ አንጋፋ አንጋፋና ወጣት ድምፃዊያ በዚህ ሙዚቃ ላይ ተሳተዋል። መሳሪያ መጫወት ላይ ከአንጋፋዎቹ ቀደም ካሉት ከነ ዶክተር ዝራ አባተ ጀምሮ ዳት ፕሮፌሰር አለማየሁ የያሬድ ሙዚቃ ትምህርት ቤት ዳይሬክተር ሰላማዊ ታረገው እንዲሁም እስካሁን ካሉት ጀነሬሽን ድረስ ተጫውትናል። በድምፃውያኑ በኩል ደግሞ ተንጋፋዎቹ አንጋፋዎቹ አስራ ዘጠኝ ሀምሳዎቹ እንቁ ከነበሩት ከጋሽ ታደለ በቀለ ጀምሮ አስራ ዘጠኝ ሰባና ሰማናዎቹ ላይ ጥሩ ተጽዕኖ ፈጥራ የነበር እና እስካሁን ድረስ ተወዳጅነታቸው የዘለቀው ነጥቅያሸት ና ነዋይ ደበበ እንዲሁም በአስራ ዘጠኝ ዘጠናዎቹ አንዶም እንደ ለህዝብ ያደረሰው እና እጅግ ተወዳጅነትን ያተረፈው ሀይል እየታደሰ በኋላም መሰርጸ ፌስ በሀያት እንዲሁም ሌሎች ወጣት ሚካኤል ለማ ደግሞ አስተዋል፣ ይድነቃቸው ገለታ የማርያም ቸርነት መሐሌት እነዚህ ወጣት ድምፃ ናቸው። እነሱ ተሳትፈውበታል። እንግዲህ ሙዚቃውን ሳዳምጠው ስለ መተሳሰብ፣ ስለ መፋቀር፣ አንዳችን ለአንዳችን ደግ ስለመሆን አብዝቶ የሚሰብክ ሙዚቃ ነው። በዚህ ሰዓት እንደዚህ ያለውን ሙዚቃ መስራትና መውጣት አስፈላጊነቱ ምንድን ነው ብለህ ታስባለህ? እንግዲህ አስፈላጊነት ምንድን ነው? በተለይም አሁን አለማችን የተገጠመን ችግር የኮቪድ ናይንቲን በሽታ እንግዲህ ሀገራችን ላይ ነገር አሳሳቢ ይሆናል። ግን በግሌ ምንድን ነው በሽታው ሊያደርስ ከሚችለው ጉዳት ሰው ሁኔታ ዝቅተኛ ገቢ ያላቸውን ዜጎቻችንን፣ አዛውንቶች፣ አረጋውያን፣ ህጻናቶችና የጎዳና ላይ ዜጎችን በዚህ ጊዜ ከፍተኛ ማህበራዊና እና ኢኮኖሚያዊ ቀውስ እንዳያስከክል ስለሰጋሁ እና በዚህ ጊዜ መዋደድ እንዳለብን መተዛዘን እንዳለብን አብረን መቆም እንዳለብን እና ይህን ችግር ለማለፍ ደጋገፍ እንዳለብን ለማሳየት ከዛ መሰረታ ሙዚቃ ነው። በሙዚቃው ማጀቢያ ቪዲዮ ላይ እንደሚታየው አንጋፋና ወጣት የኪነጥበብ ሰዎችን ነው ለማቀናጀት የሞከርከው። በሁለቱ መካከል ደግሞ የትውልድ ልዩነት አለ። ወደ አንድ ስሜት ወደ አንድ ስራ ለማምጣት ምን ያክል የማግባባት ስራ ፈጅቶብሃል? እንግዲህ መጀመሪያ ገርና ማምጡ ጽፌ በኋላ ሊሆን የሚችለውን ምስል በአዕምሮ እያሰብኩ የሰራትና የመጀመሪያው ነገር ያልኩት አጭር የመልዕክት ጽሑፍ ጽፌ ሳምፕል ሙዚቃ መነሻ ሙዚቃ በአንድ ድምፃዊት እዚሁ ሙዚቃ ለመተሳተፍ ስች የማርያም ቸርነት ቀርቼ ጥሪ ያቀረብኩላቸው ጥሪ የሚለው እንግዲህ ምንድነው? ይህን ጊዜ እንደሚሻገር አሁን አስከፊ ጊዜ እንደሚሻገር ምክንያቱም እንዲህ አይነት በሽታዎች ወይም ሌላ አስቸጋሪ ጊዜያቶች በታሪክ ከዚህ በፊትም ተከስተዋል። ነገር ግን አልፈናቸዋል እና በዚህ ውስጥ የሚያስፈልገው ዋናው ትልቁ ነገር ሰው መሆንና ሰሆን መገኘት ስለመሆኑ አጠራው ለማብራሪያ ጥፌ ባይኖረ ላሉ ሰዎች መልክስን አደራሽኩኝ ና እንግዲህ መልክስን ወዲያው እንዳየ አንጋፋዎቹ ጀምሮ በተለይ ዝናቸው ሳይገድባቸው ታዋቂናታቸው ሳይሸሽጋቸው እዚህ ስራ ላይ ወደሁት አምኖበት ይህ ስራ ትልቅ ስራ ነው፣ ታሪክ ሊሻገር ዘመን ሊሻገር የሚችል ስራ ነው ብለው ፈጣን ምላሽ አድርገው አብረን ከዛ ቁጭ ብለን እየተመካከርን የተሰራ ስራ በእውነቱ፣ ልሞስት እንግዲህ ከአንዶ በላይ የፈጀ ሙዚቃ ስራ ነው። ለማስተማሪያነት የሚቀርቡ ሙዚቃዎች የሙዚቃ ስራዎች ኪነጥበባዊ ጣዕማቸው ላይ ደግሞ ጥያቄ ይቀርባል። እንደዚህ ያለ ነገር እንዳይፈጠር፣ በጣዕሙም ከፍ እንዲል፣ በመልእክቱም ከፍ እንዲል ምን ያክል ጥረት አድርጋችኋል? ምን ያህል ስተሳክቶልኛል ብለህ ታስባለህ? እንግዲህ እንደሚታወቀው በታሪክ በኢትዮጵያ የሙዚቃ ታሪክ ውስጥ በኦርኬስትራ ሙዚቃ ይሰራ ነበር። ቀደም ባለ ታሪኮች በተለይ በአስራ ዘጠኝ ሀምሳዎች እና ስሳዎች ክቡር ዘበኛ ማንሳት እንችላለን፣ ምድር ጦርን፣ ፖሊስ ኦርኬስትራ። እነዚህ በጣም እንግዲህ ዓለም ላይ አይኮኒክ የሚባሉ የሙዚቃ አበርክቶችን ያበረክቱ ኦርኬስትራዎች ናቸው እና እስካሁን ድረስም በውጭ ዓለም በእናንተ ጋር በተለይ መስማት ይቻላል። በተለይ ኢትዮፒክስ ሪከርዲንግ ኳሊቲያቸው በጣም ከፍተኛ ነው። ምክንያቱም የተፈጥሮ ድምፅ ነው በዚህ ሙዚቃ መሳሪያዎች ውስጥ የሚገኘው እና ነገር ግን ባለፉት ሶስትና አራት አስርት አመታት ይህ ነገር በከተማችን በጣም ተዳክሟል እና ኦልሞስት ጠፍቷል የሚባልበት ላይ ነው ያለው። እንግዲህ ሌሎች ሀገሮች እንዲህ አይነቱን ሙዚቃ አልተውትም። እኩል እያሳደጉ ሁሉም ጥበብ እኩል እያደገ በመጣበት ሰዓት እኛ ሀገር ግን እኛ በሙዚቃ አካባቢ ዋናን ባንድ እንለለን በአንድ ሰው ብቻ በሚሰራ ሙዚቃ ዶሚኒት የመደረጉ ሁሉ ነገር ወደኋላ ወደ ደከጥ እንደተመሳንበት እንደጀምሩ ሳይሆን ወደኋላ እየቀረን በመምጣታችን ይሄ ቁጭት የፈጠረው ስራ ነው እና በስራው እንግዲህ የተሻለንን ነገር አድርገናል። ምክንያቱም ናቹራል ሳውንድ የተፈጥሮ ድምፅ ያላቸው መሳሪያዎች ቀርተናል። በጣም እውቅና፣ ትልቅ ሙያዊ ችሎታ ያላቸው ሰዎች ናቸው እዚህ ውስጥ የተሰባሰቡበት። የውጤታማነቱ እንግዲህ መጨረሻ ላይም ደግሞ ሙዚቃን በደንብ ደረጃውን የጠበቀ ለማድረግ በሀገራችን እጅግ አንጋፋ የሆነው የሚክስንግ ና የማስተሪንግ ባለሙያ የሙዚቃ ባለሙያ በአጠቃላይ አበጋዙ ክብረ ቅሾታን የሰራው ና ባለው ስራ እኔ በግሎ ረክቻለሁ። ከፍ አድርገ ነው የጀመርከው የሙያ ጅማሬህን በመምህርነት በእርግጥ ቆይተሃል። ነገር ግን በዚህ በሙዚቃው ዓለም ውስጥ ለአድማጭ ና ለተመልካች የሚሆኑ ስራዎችን በማቅረብ ጀማሪ ትመስለኛለ። ከፍ ብለህ እንደመጀመርህ ቀጣይ ኃላፊነቱም ነበድ የሚል ይመስለኛል ስራዎችን ነው ከአንተ የምንጠብቀው። እንግዲህ እስካሁን ባሳለፍኩባቸው በተለይ ካሬ በሙዚቃ ትምህርት ቤት ተመረቄ ማስተማር ጀምሬ እስካሁን ባለው ጊዜያቶች ውስጥ የተለያዩ ስራዎችን ስሰራ ነው የሰራው። እንግዲህ መስስ ሚዚካል ፕሮጀክቶችን የመያዝ ነው እና ከነዚ ውስጥ ሁሉም ደግሞ የተለያዩ ነገሮች እንዲሆን እንፈልጋለሁ እና ከዚህ ውስጥ አንዱ ይሄ ነው። ይህንን መድገን አልፈልግም። አሁን የሰራ ነው ማድረግ የሚፈልገው ምንድነው? ይህንን ማሳደግ በቁጥር ሊሆን ይችላል። በአይነት ሊሆን ይችላል። በተለይም ደግሞ የሀገራችን የሙዚቃ መሳሪያ ሆን ስን በፊት ለፊት ከምናጣቸው ከክራርና ማስንቆ በተሻገረ መልኩ ብዙ ሙዚቃ መሳሪያ አለን። ሀብት ያለን ሀገር ነን። ወደ ደቡብ ብንሄድ ከትንፋሽ መሳሪያ፣ ከክር መሳሪያ ጀምሮ የተለያዩ ክላክ የሚደረጉ መሳሪያዎች እንደ ብዙ መጥራት ይቻላል። እነዚህን ሁላ አቀናጅተን ፊውዝ አድርገን ከኛ ሙዚቃ ጋር እጅግ ቁጥሩ ከፍ ባለ ውጭ ሀገር እንደምናየው፣ በሌላ ዓለም እንደምናየው ከሰባት ከሀያ ኦርኬስትራ እናያለን እና ይህንን ነገር በእርግጥ እንዲህ ዓይነት ኃላፊነት የተቋሙ ስለሆነም ግን ያው ከማምን ሳንጠብቅ እዚህ ላይ አብዛኞቹ ሙዚቀኞች በቅንነት ያደርጉት ስለሆነ እንደገና እነዚህን በማስተባበር ሌሎች ሰዎችን በማከል ተለቅ ያለ ገዘፍ ያለ ስራዎች፣ ሀገራዊ ስራዎች፣ ስም የሚያስጠሩ ስራዎች ለመስራት ይቀዳለን እየዌል በአሁኑ ሰዓት እንቅስቃሴ ኢትዮጵያ ውስጥ ተገድበዋል። ብዙ ሰዎች ራሳቸውን ከኮቪድ አስራ ዘጠኝ ለመጠበቅ በማሰብ በቤታቸው ውስጥ ነው የሚውሉት። አርቲስቶችን የሙዚቃ ሰዎችን በቀላሉ ማግኘት ይከብዳል። ካገኙ በኋላም ደግሞ እንደዚህ ሰብሰብ ብለው ኪነጥበባዊ ስራን ለማበረከት መሞከርም የራሱ ፈተና አለው። ምን ያክል ፈታኝ ጊዜ ያሳልፋችሁ ይህን ስራ በመስራት ውስጥ ምንም የማትረሳቸው ገጠመኞች ውስጥ አሉ? የሁለት ዘመን ሙዚቀኞችን ያገናኘኸው የተገናኛችሁበት ሰዓት ደግሞ ያን ያህል እንቅስቃሴና አብሮ መቆምም የማይመከርበት ነው። እንግዲህ እዚህ ላይ ትክክል ነው፣ በጣም ፈታኝ ነው። ምክንያቱም ያው በሽታው አሳሳቢ ነው፣ በቀላሉ የሚዛመት ነው። ከዛ ውጭ እንግዲህ ሁሉም እዚህ ሙዚቃ ላይ የተሳተፍን ሰዎች ሁሉም ቤተሰብ አለው፣ የራሱ ህይወት ብቻ አይደለም። በግሌ እናት አለችኝ፣ አረጋውያን እናት አያት አለችኝ፣ ወንድ ማንም ቤት ውስጥ እና ኃላፊነት ነው የራሱ ህይወቶች አለ። ሌሎቹም ደግሞ እንደዚሁ ልጆች ያላቸው ቤተሰብ ያላቸው ሰዎች ናቸው እና ነገር ግን እንግዲህ ሪስክ ተወስዶ ማለት ይቻላል ከጥንቃቄ ጋራ ኃላፊነት ተወስዶ እዚህ ውስጥ መሰራት አለበት። እኛ በዚህ ሰዓት አርቲስቶች ዝም ማለት የለብንም ብለን ይህን ስራ ለመስራት ወደፊት መጥተናል። እንግዲህ ግን ነገር ግን ይህን ስል ጥንቃቄ አላደረግንም ለማለት አለ። ምክንያቱም ለምሳሌ ኦዲዮ ድምፅ ቀረፃውን ስንመለከት በተመጠል ነበር ሲቀዳ የነበረው አንድ በአንድ እና በሚመጡበት ሰዓት በስነ ስርዓት ማስክ እያደረጉ ሳኒታይዘር እና አልኮል ከመግባታቸው በፊት እየተጠቀሙ፣ እንዲሁም ጫማ እያለቀን ወደ ቤት ውስጥ ወደ ስቱዲዮ በመግባት ከፍተኛ ጥንቃቄ አድርገናል። ትንሽ አስቸጋሪ ሁኔታ የተፈጠረብን መጨረሻ ላይ የምስሉን ቀረፃ የምናደርግበት ወቅት ነው። ይህን ስራ በዋነኝነት ስንሰራ ወይም ስሰራ ለዚህ ዘመን ብቻ እንዲሆን ስላላሰብን ማለት ማስክ አድርገን ጓንት አድርገን መታየቱም እጅግ በግሌ አላመንኩበትም እና ጥቂት ርቀት ለመጠበቅ ሞክረናል። እንግዲህ ይሄ ትልቁ ፈተና ነው እዛ አካባቢ የነበረው። ነገር ግን እዛም ቢሆን በቂ የሚባል ጥንቃቄ እያደረግን ነው እየሰራ ነው። ስለ ኮቪድ መናገር ፈልገናል፣ ግን መናገር የፈለግነው በግልጽ ቃሉን እየጠራን ማስክ እያደረግን ጓንት እያደረግን ኮቪድ አስራዘጠኝ እያለን እጃችን ልታጠብ ያለን ሳይሆን ገና የሙዚቃ ቡድን ካያችሁት ጠጥ ብሎ ነው የሚጀምረው ሙዚቃ እና ሁሉም ነገሩ ኳረንታይን ላይ ነው። ሁሉም ሰው ቤቱ ገብቷል። ይህን በተለያየ መንገድ እያንጸባረቀ ነው። ውስጥና መስተሳሰቡን መረዳዳትን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል እና እንግዲህ የተቻለን ጥንቃቄ ሪስክ ወስደን ታችን ላይ ማለት ይቻላል ይህን ጥበባዊ ስራ ለያዝ ለማበርከት ሰርተናል። ምንም የገጠምን ተግዳሮት የለም ከአንድ ተግዳሮት በስተቀር። እሱ ምንድነው? ቪዲዮን በመቅረጽ ላይ ያለን በተለይ አንድ አነስተኛ ሻይ ቤት ውስጥ የምንወስደው ፒክቸር ነበረ። እዛ ላይ ሁለት ሰው ብቻ አድርገን እንዳያችሁት ሊቀም ኳስ ናቸው የሚተውንልኝ እና እሳቸው ቁጭ ብሎ በቴሌቪዥን ዜና እየተከታተሉ ያለበት ምስል አለ። ይህም በሚያንቀርጽበት ሰዓት ውስጥ በርግጥ ሰው አልነበረን፣ ነገር ግን እኛ ሳናቅ ከቤት ውጭ በርካታ ሰው ነበር እና ሰው መንገድ ላለ ዶሮማ ነቂ አካባቢ ነው። የዛ ሰፈርሶ ግር ብሎ እያየ በነበረበት ሰዓት እንግዲህ ፖሊሶች መጥተው ለጊዜው ወደ ጣቢያ ንወስደውን ምክንያቱም ከአስቸኳይ ጊዜ አዋጁ ጋር ትንሽ የሚጻረር ስለሆነ፣ በእርግጥ እኛ ፈቅደን ያደረግነዋል። ለውጭ ያለው ነገር ማየት ስላልቻልና ነገሩ ወዲያው እንዲያልፍ ሆኗል። እንዲህ አይነት ክስተቶች ነበሩ። ጥቂት የወይል መንግስቱ ቅኔ ነው። ሀገሪቱ አንጋፋና ወጣት የሙዚቃ ሰዎች የተሳተፉበት ስራ ደራሲ፣ አቀናባሪ እንዲሁም ደግሞ የቪዲዮ ማዘጋጅ ነህ። በጣም አመሰግናለሁ። ቀሪ ዘመንህም በስኬት እና በመልካም ነገሮች የተከበበ እንዲሆን መኝልሃለሁ። መልካም ምሽት ይሁንልን። እሽንን ክል I'm going to አድማጮች ለዛሬ ያዝንላችሁን የጋቢና ቪኦኤ ዝግጅቶቻችንን እዚህ ላይ ጨረስን አብራችሁን ስለነበራችሁ እያመሰገንን አስተያየቶቻችሁን በፌስቡክ አት ቪ ማሀሪክ እንዲሁም በትዊተር ሀሽታግ ጋቢና ቪኦኤ በመጠቀም አድርሱን ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው ተጠቀሙበት ኤደን ገረመው ምሽቱን ሳስተናግዳችሁ ቆይቻለሁ ኤልያስ አስማረ በዝግጅቱ አብሮ የነበረ መልካም ምሽት

Tú el radón y vio esa cantafa.